sansenna tebretsad ጠፈርተኞችን ከዓለም አቀፉ የህዋ ምርምር ማዕከል አሳፍራ የተመለሰችው መንኩራኩር ወደ ምድር ንፍቀ ክበብ ከመግባቱ አስቀድሞ ለሶስት ተከፋፍላለች። ከክፋዮቹ አንዱ የጎጆ ጉበን ቅርጽ ያለው ባለሶስት ማዕዘኑ ኩብ ሲቀር፣ ሌሎቹ እዛው ህዋ ላይ ፈንድተው ብትንትናቸው ወጥቶ እንዲከስሙ ተደርጓል። ባለሶስት ማዕዘኑ ኩብ ግን ሶስት ጠፈርተኞችን ውስጡ እንደጫነ በከፍተኛ ፍጥነት ህዋውን እየሰነጠቀ ወደ ምድር ተምዘግዝጓል። እኛን ጭኖ ቁልቁል የተምዘገዘገው ባለሶስት ማዕዘን ኩብ ከፍጥነቱ የተነሳ የፈጠረው ግለት 1600 ዲግሪ ሴንቲግሬድ ደርሶ ነበር ሲል ብሪታንያዊው ጠፈርተኛ ተናግሯል። ጠፈርተኞችን ጭኖ ወደ ምድር ሲከንፍ የወረደው ባለሶስት ማዕዘን ኩብ በእንግሊዝኛው ካፕሱል ምድር ላይ ሰኔ 11 ቀን 2008 ዓ ም ያላንዳችን ቀን ማረፍ ችሏል። ከጠፈርተኞቹ አንዱ የሆነው ብሪታንያዊው ቲም ፒክ ከጠፈር በተመለሰ በሦስተኛ ቀኑ፣ የጀርመን የጠፈር ሳይንቲስቶች የመከላከያ አባላትና ጋዜጠኞች በተገኙበት ኮሎን ከተማ የአውሮጳ የህዋ ምርምር ማዕከል ውስጥ ደማቅ አቀባበል ተደርጎለታል። እንግሊዛዊው ጠፈርተኛን ለጥያቄና መልስ ወደ መድረክ የጋበዙት የማዕከሉ ኃላፊ ዴቪድ ፓርከር ናቸው። ሁላችሁም እዚህ መገኘታችሁ እጅግ በጣም ደስ የሚል ነው፣ ግን ደግሞ ልዩ የሆነ ሰው እዚህ ከመካከላችን መገኘቱ የበለጠ አስደሳች ነው ለ186 ቀናት በጠፈር የምርምር ማዕከል ውስጥ የሰራና እዛ የቆየ ከአጠቃላይ ቆይታውም ለአምስት ሰዓታት ያህል ከጠፈር ምርምር ማዕከሉ ውጭ የቆየ ብዙዎቻችሁ ልታዩት የምትናፍቁት አንድ ሰው መሀከላችን ይገኛል። ይህ ሰው የብሪታንያው ጠፈርተኛ ቲም ፒክ ነው። ከምርምር ጣቢያው በቅርብ ርቀት ላይ የሚገኘው የጀርመን መከላከያ የአየር ማረፊያ ውስጥ የአውሮጳ የህዋ ምርምር ማዕከል እየገቡ በቀጥታ እንዲጠቀሙበት በመደረጉ ኃላፊው ምስጋና አቅርቧል። እናም መድረኩን ለጥያቄና መልስ ለቀው ወረዱ። ለመሆኑ የስበት ኃይል ዜሮ በሆነበት ጠፈር ላይ ለመንፈቅ ያህል ቆይቶ ወደ ምድር መመለስ ምን አይነት ስሜት ይፈጥር ይሆን? የጠፈር ቆይታውስ እንዴት ነበር? ብሪታንያዊው ጠፈርተኛ ለነዚህና ለሌሎች ጥያቄዎች ማብራሪያ ሰጥቷል። ባለፈው ቅዳሜ ምሳ ሰዓት ላይ ከተሰማኝ ስሜት የተሻለ ነው አሁን በእርግጠኝነት የሚሰማል። ከምንም በላይ ግን የሚደንቀው የሰው ልጅ አካል ምን ያህል በፍጥነት ከአዲስ አካባቢ ጋር መላመድ መቻሉ ነው። እንዲህ አይነቱ ስሜት ለመጀመሪያ ጊዜ ወደ ይህዋ ስመጥቅ ተሰምቶኛል። እናም ይህዋ ምርምር ማዕከሉ ላይ ካረፈን ከ24 ሰዓታት በኋላ ሰውነታችን ምን ያህል በፍጥነት አካባቢውን መላመዱ አስደንቆኛል። ግን ከይህዋ ወደ ምድር ስትመለስ ትንሽ ለየት ያለ እና አስቸጋሪ ነገር ነው። መላመዱ ዝግ ይላል። ቢሆንም ከሶስት ቀናት በኋላ ሰውነትን መልሶ ከአካባቢው ጋር የማላመዱ ድጋፍ ከባልደረቦቼ ጋር ከተሰጠኝ በኋላ ዴና ነኝ። የሰውነትን ሚዛን የሚጠብቅ ስልጠና ካገኘው ከሶስት ቀናት በኋላ ዛሬ ድንቅ ስሜት ነው የሚሰማ በእርግጥም ህዋ ውስጥ በዜሮ ስበት ለስድስት ወራት ቆይታ አድርጎ ለመጣ ሰው ከምድር የስበት ኃይል ጋር ለመላመድ የሚኖረው ትግል በቀላሉ የሚገለጥ አይደለም። በዓለም አቀፍ የውሃ ምርምር ጣቢያው የሚከናወነው ምርምር ለሰው ልጆች ኑሮ የወደፊት አጋዥ ነገሮችን ለማምረት የኃይል ምንጭን ዘላቂ ለማድረግ ብሎም ሮቦቶችን በተሳካ መልኩ ለማጎልበት እመርታ የታየበት የስነ ቴክኒክ ዘርፍ መሆኑን ኃላፊው ገልጧል። ጠፈርተኛው ቲምፒክ በበኩሉ በውኃ የስድስት ወር ቆይታቸው ወቅት ከ250 በላይ ምርምሮችን ማከናወናቸውን አስታውቋል። እንደ ጠፈርተኛ በዓለም አቀፍ የህዋ የምርምር ማዕከል ለሥራ እና ለኑሮ ቆይታ ማድረግ ከምንም በላይ የምትመኘው ነገር ነው። እዛ ስትቆይ በየአቅጣጫው ድጋፍ ይደረግልሃል። ምርምር የምታደርግባቸው መሳሪያዎች እጅግ ዘመናዊ የሥነ ቴክኒክ ውጤቶች ናቸው። በአንድ ቀን ውስጥ ከስድስት ወይንም ከሰባት የተለያዩ የምርምርና ጥናቶች ጋር ግንኙነት ይኖርህ ይሆናል። እነዚህ ምርምሮችም በሺዎቹ እንኳን ባይሆኑ በመቶዎቹ የሚቆጠሩ በተለያዩ መስኮች የተካኑ ጠበብቶች የተጨነቁበት የምርምር ውጤት መሆኑን ታውቋለ። እናም ይህን ምርምር በኃላፊነት የምታከናውነው አንተ ነህ። ስለዚህ እጅግ መታደል ነው እዛ መስራት። በምትሰራው ነገር ሁሉም ትረካለ። ስለዚህ ዳግም ወደዛ መምጠቅ እፈልጋለሁ። የህዋ ላይ ምርምሩ በእርግጥም በሳይንሱ ዓለም ለሚገኙ ተመራማሪዎች እጅግ አጓጊ በሆነ መልኩ እየተስፋፋ ነው። ጠፈርተኛው ቲምና ባልደረቦቹ አሁን ከሚያከናውኗቸው ጥናትና ምርምሮች መካከል ከፊሉ ማርስ ላይ ወደፊት ለሚደረገው ምርምር በር ከፋች ነው ተብሏል። ማርስ ላይ ለማረፍ በጉዞ ላይ የምትገኘው ኤክሶ ማርስ የተሰኘችው መንኩራኩር ከአምስት ወራት በኋላ ጥቅምት ወር ላይ የጉዞዋን ገሚሱን አጠናቃ በማርስ ንፍቀ ክበብ ውስጥ በመሽከርከር የማርስ አካል ላይ ታርፋለች። እናም በሰው ልጆች ስልጣኔ የተቀናጀ የሮቦት እገዛ የታከለበት ከርሰ ማርስ ቡርቦራ የሚያከናውነው ኤክሶማርስ ሮቦት እንደ ጎርጎሪዮስ አቆጣጠር በ2020 ስራውን ይጀምራል ተብሎ ይጠበቃል። ያኔ የሰው ልጅ በህዋ ምርምሩ ሌላ ምዕራፍ ከፈተ ማለት ነው። የጠፈር ምርምሩ ወደ ማርስ ትኩረት ማድረጉ ስለማይቀርም ከ10 ዓመት በኋላ ዓለም አቀፉ የህዋ ምርምር ማዕከል የ25 ዓመታት አገልግሎቱ አብቅቶ እንደሚዘጋም ተጠቅሷል። ከዚያ በፊት ግን በርካታ ምርምሮች እንደሚከናወኑ የአውሮፓ የህዋ ምርምር ማዕከል ኃላፊ አስታውቋል። እስኪ ያስቡት በ2018 ናሳ የመጀመሪያው በሆነው የመንኮራኩር ማምጠቂያው መንኮራኩር ሲያመጥቅ ዓለም በመላ ላይ ይመለከታል። አፖሎን ካየንበት ጊዜ አንስቶ አይተነው የማናውቀው አይነት እጅግ ግዙፍ መንኮራኩር ይመጥቃል። በመንኮራኩር ፈጠራ ታሪክ የመጀመሪያው የሆነው ይሄ መንኮራኩር ይመጥቃል። እናም ሁለተኛው ክፍል መንኮራኩር ጠፈርተኞችን ጭኖ ይወነጨፍና በጨረቃ ዙሪያ ተሽከርክሮ ወደ ምድር ይመለሳል። ጎን ለጎንም ጠፈርተኞች ለህዋ ሳይንሱ ወሳኝ በሆነው የህዋ ምርምር ማዕከሉ ምርምር ማድረጋቸውን ይቀጥላሉ። ወደፊት በጨረቃና በመሬት የስበት ኃይል አማካይ በሆነ ቦታ ላይ አዲስ የህዋ የምርምር ማዕከል እንደሚዘረጋ የአውሮጳ የህዋ ምርምር ማዕከል ኃላፊ ይፋ አድርጓል። መንኩራኩሮቹ በጥልቁ ህዋ ላይ እየተመላለሱም ወደፊት ወደሚቋቋሙ የህዋ ላይ ማዕከል ናሙናዎችን ያመላልሳሉም። ምናልባት ጥላማ በሆኑ የጨረቃ ዋልታዎች ላይ እንደበረዶ በረዶ ቀዝቅዞ የሚገኘው ውሃ ወደፊት ለጠፈርተኞቹ ጥቅም ላይ ይውል ይሆናል ተብሏል ጥቅም ላይ የመዋሉ ጉዳይም በስነ ኳክብትና የከርሰ ምድር ተመራማሪዎች ጥልቅ ፍተሻ ከተከናወነበት በኋላ ነው። የስበት ኃይል ዜሮ በሆነበት የህዋ ክፍል ከምድር ርቆ ከ186 ቀናት የጠፈር ምርምር ቆይታ በኋላ ወደ መሬት የተመለሰው ብሪታንያዊው ጠፈርተኛ ቲም ፒክ ከባልደረቦቹ ጋር ወደ ምድር ሲመለሱ ሁኔታው ከባድ እንደነበር ገልጧል። ወደ ምድር ለማረፍ በሚደረገው ሙከራ ችግር የሚፈጠር ከሆነ ቀድሞውኑም ከመሬት ንፍቀ ክበብ ውጭ በነበረው ጉዞ ችግር ነበር ማለት ነው። አለበለዚያ ሁሉንም ነገር በጥንቃቄ መከወን ከተቻለ ወደ መሬት ማረፉ አስቸጋሪ አይደለም ብሏል። ጠፈርተኛው መንኩራኩሩ ከጠፍር ወደ መሬት ሲከንፍ የመሬት ንፍቀ ክበብ ውስጥ ከመግባቱ አስቀድሞ ለሶስት ይከፋፈልና ጠፈርተኞቹን ከያዙ አካል ውጭ ያለው ክፍል በከባድ ፍንዳታ ብትንትኑ ይወጣል እይታው እጅግ ልዩ እንደሆነ ሰሞኑን ከዓለም አቀፍ የጠፈር ምርምር ማዕከሉ የመጣው ተመራማሪ ቲም ገልጧል። ወደ ምድር እየተምዘገዘግ ዘገዘግ ከመሬት 100 ኪሎ ሜትር ርቀት ላይ ስትደርስ ቀደም ብሎ በተረጋጋ ሁኔታ ምድርን በ400 ኪሎ ሜትር ስትመለከት ስለቆየህ በመስኮት የምትመለከተውን ፍጥነት የማትቆጣጠረው ሆኖ ይሰማል። እናም ከፕላኔት ወደ ምድር የምትወድቅ ያህል አስደናቂ ስሜት ነው የሚሰማ። ግዙፉ ዣንጥላ እስከምዘረጋ እና ፍጥነቱ ረገብ እስክል ድረስ ጊዜው ዘገየት ስለምል ግን ሰውነት ይላመደዋል ለስድስት ወራት ግድም በዜሮ ስበት ቆይቶ በከፍተኛ የመሬት ስበት የሚጓዝበት መንኮራኩር አሽቆልቁሎ ሲበታተን የነበረውን አስደናቂ ትዕይንት ቲም በመስኮት ሆኖ ተመልክቷል መንኮራኩሯ ለሶስት ከተከፈለች እና ከተበታተነች በኋላ የቀረው ባለ ሶስት ማዕዘኑ ኩብ ውስጥ ሆነ ማዘቅዘቅህ ትንፋሽን እንኳን ለመቆጣጠር ይሳንሃል ብሏል ቲም ባለሶስት ማዕዘኑ ወደ ምድር መመለሻ ኮብ የመቆጣጠሪያ መሳሪያዎች እጅግ ስለሚግሉም በእጅ ለመንካት ይከብዳል። ውስጡ የአየር መቆጣጠሪያው እስኪያስተካክለው ድረስ አየሩ እጅግ ከመጠን በላይ ይግላል። ከዚያም የኩቧን ፍጥነት ለመቆጣጠር ግዙፍ ዣንጥላ ይዘረጋል። ያኔ ነገሮች ሰከን ይላሉ። በዚያ መልኩ ቲምእና ሁለቱ ባልደረቦቹ ሩሲያ አሜሪካዊው የናሳው ቲሞቲ ኮፕራና ሩሲያዊው ጠፈርተኛ ዩሪ ማሌንቼንኮ ከጠፈር ቆይታቸው ያለአንዳች አደጋ ወደ ምድር ተመልሷል። ሌሎች ሶስት ጠፈርተኞች ህዋ ማዕከል ውስጥ ወደሚጠብቋቸው ሶስት ጠፈርተኞች ከአንድ ወር ባነሰ ጊዜ ውስጥ ይመጥቃሉ። እስከዚያው ድረስ የናሳው ጠፈርተኛ ጄፍ ዊሊያምስ ከሩሲያ ባልደረቦቹ ኦሌግ ስክሪፖሽካና አሌክሰይ ሮስኮሞስ ጋር በህዋ ማዕከሉ ምርምሩን እያከናወነ ይጠብቃቸዋል። የህዋ ምርምሩ ወደ ሌላ ምዕራፍ እስኪሸጋገር ድረስ እንዲህ በፈረቃ በሂደት ይቀጥላል። አድማጮች፣ ጠፈርተኛው በህዋ ቆይታው በሚል ርዕስ ያጠናቀርንላችሁ የሳይንስና ህብረተሰብ ዝግጅት በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።